yotatoch alem በአዲስ አበባ ውስጥ የተጠናቀቀው የአፍሪቃ ህብረት የመሪዎች ጉባኤ የዘንድሮውን 2018 ዓ ም ሙስናን የሚዋጋበት አመት እንደሚሆን ገልጿል። የወቅቱን የህብረቱ ሊቀመንበርነት የተረከቡት የሩዋንዳ ፕሬዚደንት ፖል ካጋሜ ሀገራቸው ከአፍሪቃ ሙስና ካልተስፋፋባቸው ጥቂት ሀገራት ተርታ እንድትሰለፍ ትልቅ ሚና እንደተጫወቱ ይታመናል። የሀገራቸውን ተሞክሮ በሀጉሪቱ ተግባራዊ ያደርጉ ይሆን? ይህ ከጊዜ ጋር የሚታይ ይሆናል። ከሁሉም በላይ ግን ህጉን የሚያስፈጽመውና ተግባራዊ የሚያደርገው አካል ወሳኝ ሚና ይጫወታል። የሀገሮችን የሙስና ደረጃ የሚያጠናው ትራንስፓረንሲ ኢንተርናሽናል የተባለው ድርጅት ከአንድ አመት በፊት ይፋ ባደረገው የሙስና ደረጃ መዘርዝር ኢትዮጵያ ከ176 ሀገራት 108 ላይ ትገኛለች። የኢትዮጵያ መንግስት ለሀገሪቱ እድገት እንቅፋት ናቸው ካላቸው ችግሮች መካከልም ሙስና አንዱ ነው። ይህንን ችግር ለመቅረፍ ምን እየተደረገ ነው? የወጣቶች ሚና ምንድን ነው? የ ሀገሪቱ ወጣቶች ገጠምን ከሚሉትን ጀምር። አሁን እኔ የራሱ የሆነ ቦታ አለኝ። የቤተሰቦቼ አሁን ሁለት አመቱ ቦታው ማለት ነው። ያው ብር መክፈል ስለነበረብኝ ለአመራሮቹ አመራሮቹ አሉ። ከዛ ላይ እንዲ እነሱን ተከትሎ የሚመጡ ሌሎች አካላት ስላሉ ለእነሱ ብር እስከ ሰላሳ ሺ ብር ድረስ ይቀበላሉ። አንድ ቦታ ማለት ነው። ከዛ ኔ ደግሞ ያው በፍራዬ አሁን ያለበት ሁኔታ ይህንም ስለማይፈቅድልኝ ማለት ህሊናን ስለማይቀበል ማለት አልከፍልም ብዬው እስካሁን ድረስ የገዛ መሬዳችን ልን ሶስት አመታችን ያ ማለት ምድና አሁን እስከ ሰላሳ ሺህ ብር ግን የከፈሉ ሰዎች በገዛ ቦታቸው ላይ ተፈቅዶላቸው ቤት እየሰሩ ነው ይላል ስሙ መናገር ያልፈለገው ወጣት። እሱም ይህ ችግር ወደፊት ይቀረፋል ብሎ አያምንም። ሌላው ወጣት ጌታቸው ነው። እሱም ከመሬት ጋር በተያያዘ በሙስና ተንገላቷል። በቃ አይኔ ያወጣ ነው እኔ ደካማ አያቴን ምን ያህል እንዳንገላቷት አውቃለሁ። በዚህ ዙሪያ ላይ ሰው እንኳን አይመርጡም ሙስና ሲሰሩ ማለት፣ በሱ የተነሳ ብዙ ነገሮች እስከ ማስፈራራት ደረጃ ደርሶብኛል። እና እንደዚህ እንደዚህ አይነት ነገሮች አሉ። የራሳችንን መሬት ራሱ አያታቸው አውርሶላቸው ልሄዱ ለማካፈል ራሱ የተቆረጠብን ደረጃበት መሬቱ የተቆረጠበት ደረጃ አለ። ያንን ካርታ ለማከፋፈል በጣም ብዙ ነገሮች ተዳርሰናል። ገባሽ ተመዘጋጃ ቤቱ ጋር፣ እዛ ጋር ይህን ነገር ካርታውን ቆርጦ ከሚያ ከመሀንዲሶች ጋር ብዙ ነገሮች ትሄጃለች። ገባሽ አይደል? ምናልባት የመሬቱን ዋጋ ሊሆን ይችላል የምትጠየቂው ቻ ኢትዮጵያ ውስጥ ምንም ነገር ውስጥ ጊዜ ሙስና አለ። ሌላው ወጣት ክብሮም ነው። እሱም ብዙ ጊዜ ጉቦ ተጠይቆ ያውቃል። የጠየቁትም በእድሜ የሚበልጡት በከፍተኛ ስልጣን ላይ ያሉ ሰዎች እንደሆኑ በብስጭት ይናገራል። አሁን ለምሳሌ ኖርማል ሰራተኛ ነኝ፣ ብር አስቀመጥኩኝ። ከዛ መንጃ ፈቃድ ላወጣ ሄድኩኝ፣ ከዛ የጽሁፍ ፈተና አለፍኩኝ። ተግባር ፈተና ላይ ስደርስ፣ ተግባርን ፈተና ትሬኒንግ ንሰርቼ ገባሁ ወደኩኝ። በሚቀጥለው እንደገና ትምህርት ቤቱ ጋር ሄጄ ብር ከፍዬ እንደገና ለአምስት ሰዓት ትሬኒንግ አድርጌ ድጋሜ ስመለስ፣ ደግሞ እንደገና ትሬኒንግ ስሰራ ብር ካልሰጠ ሊያሳልፉ አይችሉም። አስሬ ነው የሚጥሉ አለ ለምንድን ነው? ተብሏል። ትምህርት ቤት እየርቅ በየጊዜው ሰባ መቶ ብር ከመቀበል ሰባቴ ነው መፈተን የምችል። ስለዚህ ብር ካልሰጣ አለ ሌሎቹ አምስት ሺህ ብር ነው የሚሰጡት። አንተ ያኮ ብሰጥ ይሻላል አለኝ። እንግዲህ አስተማሪ ይኸውልሽ፣ እንግዲህ አንዳንድ መንገድ ትራንስፖርትም፣ ለስራ ሄደች አንዳንድ ጉዳይ ልትሰሪ ስትይ በውስጥ በኩል በገንዘብ ይሰራል። አንቺ ሁለት ሰዓት ሶስት ሰዓት ሙሉ ቁጭ ብለሽ ትጠብቂያለሽ ጉዳይሽን ለማስፈጸም። አይ ብዙ ዘርዝረን የማንጨርሳቸው በዚች እድሜ ወጣት ብሆንም ብዙ አይቻለሁ። በራሲ ክብሮም ሁለት ጊዜ የመንጃ ፍቃድ ፈተናውን ወድቆ ጉቦ ሳይሰጥ ፈተናውን ሊያልፍ ችሏል። ቢሆንም እሱም ሆነ ሌሎች ከመታዘብ ውጭ ብዙ አማራጭ እንደሌላቸው ነው በተደጋጋሚ የሕግ ባለሙያና የአንድ ድርጅት ነገረ ፈጅ የሆነው ክብሮም የታዘበው፣ ይቆጣ ወይ አንድ ነገር ያደርገኛል፣ ያጉላላኛል ብሎ ነው የሚያስበው። ይፈራል፣ አብዛኛውን እንዳይወሱ ይፈራል። ፈሪ ነው። እኔ ሳስበው በራሴ አማራጭ ያላቸው እራሱ አይመስለኝም። በቃ ያው እንዲህ እያለው የሰናነሱ መኖር ነው የሚመርጡት ብዙዎቹ። ፊት እጋፈጣለሁ ካልሽም ደሞ ምንም አታመጪም ያው ያው በተለያየ ነገር ያው ጉዳት ይገጥምሻል ያው መጎዳት ወይ ያጉላላሻል። በአንድ ቀን በሁለት ቀን መጨረስ የምችሉ ለሳምንት ለአስራ አምስት ቀን እያለ ያጉላላ ኃላፊ ተብሎ የተቀመጠው ምንም አይመስልሽ፣ ምን የሚሉሽ ኩም ያደረጉሻል። ከአንቺ ጥሩ ስብህና እንደሌለሽ እና እንደ ብሽ ነው የምትደረገው። ክብሩም ሙስና የጠየቁትን ሰዎች ለህግ ለማጋለጥ ባይሞክርም የሚጠየቀውን ገንዘብ ከመስጠት ተቆጥቧል። ጌታቸውን ቢሆን ተመሳሳይ ሀሳብ ነው ያለው። እኔ ሙስና ከምሰጥ በሞት እመርጣለሁ። ሙስና መስጠት ማለት አገሪቷንም መግደል ነው ብዬ ነው ማስበው። ሙስና ከሚቀበለው የበለጠ የሚሰጠው ሰው ሀላፊነት መውሰድ አለበት ብዬ ነው ማምነው። ትንሽ ልንገላ አታኮ እችላለሁ። ጀስት ብዙ ተንገላትቻለውም እኔ ከመናገር ወደኋላ አልልም። መብት እንናገራሉ መስራት አለብህ መንግስት የቀጠረህ እዚህ ቦታ ላይ እኔን አገልግለህ ነው ደሞዝ ሊከፈል የሚገባውን። እኔ የማልናገረው ነገር የለም ግን ብዙ ነገሮች አሉ ማለት ትጎጃለሽ እኮ ስራም ሊበላሽብሽ ይችላል። ብዙ ነገሮችም እዛ ገላ ያመልጡሽ ይችላሉ። የአንድ ቀን ስራ ወር ሁለት ወር ሊቆይብሽ ይችላል፣ ግን ማለቆ ግን አይቀርም። ትራንስፓረንሲ ኢንተርናሽናል የኢትዮጵያ ጎረቤት ሀገር ኬንያን ከአፍሪቃ ሙስና ከተስፋፋባቸው ሀገራት በአራተኛ ደረጃ ሲያስቀምጣት ከዓለም ደግሞ አንድ መቶ አርባ አምስተኛው ስፍራ ላይ ያስቀምጧታል። አበበ በዚች ሀገር ነው የሚኖረው። በተለይ ከትራፊክ ፖሊሶች ጋር ያለውን ተሞክሮ ገልጿል። መኪና ስነዳ አንድ ሶስት ጊዜ ቀጥተውኛል እና ከእነሱ ጋር ደረሰኛ ይዙ በቃ ወዲያው ቀጥታ በርክፈች ይሉሻል። በደ ከፍሻለች በ ከነሱ ጋር ኔጎሽት ታደርጊያለሽ አንድ ሺህ ሆነ ሁለት ሺህ እነሱ ይህን ያክል አምጪ ይሉሻል። በዛ ሰዓት አንቺ ኔጎሽት አድርግ ያንን ብር ሰጫቸዋለች። በዛ በዛ መሰረት፣ ያው እነሱ ይሄዳሉ። እንደዚህ ቅጣት በሚያደርጉበት ጊዜ አልከፍልም ብትል ወይ ሌላ ቦታ ሂጅ እከፍላለሁ ብትል ይፈቅዱልሃል። ያው ፖሊስ ጣቢያ የሚድሉሻል ፖሊስ ጣቢያ ደግሞ፣ እኔ ለምሳሌ አሁን እርግጠኛውን ክቱ ልንገርሽ መኪና እየነዳሁኝ ምንድን ነው የሆነው ወደ ቀኝ ልገባ ስል አን ቆሞ ስለነበረ ከዛ ናውጥ አለኝ እና ከዛ በኋላ ፖሊስ ጣቢያ ሴራ ፖሊስ ጣቢያ እርግጥ ብሄድ ከዛም በላይ አሁን ለምሳሌ አንዳንድ ጎች አሏቸው የራሳቸው አምሳ ሺም አስር ሺም እንደ እየቅጣቱ ያስከፍሉሻል። ግን እዛ ብሄድ አንደኛ ጊዜን አጠፋለሁ፣ ኡጉላላለሁ። ከእነሱ ጋር ደግሞ አንዱ ስትሰጪ፣ አንዱ ደግሞ ይቀበልሻል ለአንዱ ሰጪ ለአንዱ ደግሞ ትልሻል እንደዛ እንዳይሆነ ወይም ተለማቀ ቀባያቸውን በቃ ከሱ ጋር መገላገል ይሻላል። ይህ አንድ ሽልንግ ማለት በእኛ እንግዲህ ወደ ሶስት መቶ ብር ሰጠውትና ለተቀኛ ወይም ወደ ጉዳይ ሄድኩኝ ማለት ነው። አበበ ሙስና በቶሎ የሚቀረፍ ችግር ነው ብሎ አያምንም። ስለሆነም በእለት ከእለት ኑሮ ውስጥ የተቀበለው ይመስላል። ሙስናንም በሁለት ጎኑ ከፍሎ ነው የሚያየው በጥሩ ጎንም በመጥፎ ጎንም ያለው። በጥሩ ጎን ምልሻውን ያን ቀን እንደዛ ባልሰጠው እና ቀጣ ቤት ምጉላላበት ምናምን ያያ ስላለ መቀበላቸው ለእኔ በዛን ታይም ላይ ለእኔ ጥሩ ነው። የሆነ ነገር ጥፋት ዋጠፋ ይሄ ከፍተኛ ነው የሚከፍለው። ሁለተኛ ጉዳላ ጊዜን እንጨርሳለሁ በአንድ በኩል መኖሩን ይሄ እኔ እንትን አድርገዋለሁ ግን አንዳንድ ጊዜ ደግሞ የሆነ የሚጠይቁሽ የሚያደረጉሽ ነገር ደግሞ ስታይ ደግሞ ያስጠላል እና በእርግጥ ያው ለመንግስት ገቢ የሚሆን ነገር የለም። ለግለሰብ ነው፣ ለትራፊክ ነው ያ ቢደረግ ምለ አንደኛ ያው ሰው ላይ አስተሳሰብ ላይ እኮ መጀመሪያ እንትን መስራት ነው። ዝም ብሎ እነሱንም መቅጣት ምናምን ሳይሆን መጀመሪያ አስተሳሰብ ላይ በሚዲያውም፣ በመጽሔቱም፣ በጋዜጣውም በዛ በዛ እንትን ብለው ሰው አዌርነት ኖሮት ትራፊኩ ሳይሆን ህጉ እንዲያሰብር መጀመሪያ ሰዎች ላይ መስራት ይጠበቅባቸዋል። በ ሺ ዘጠኝ መቶ ዘጠና አራት ዓ.ም የአዲስ አበባ ዩኒቨርሲቲ ባካሄደው ጥናት መሰረት ሙስና ከስራ አጥነት ቀጥሎ የሀገሪቱ ሁለተኛ ችግር እንደሆነ ጠቁሟል። ጥናቱም የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን እንዲቋቋም ምክንያት እንደነበር በኮሚሽኑ የስነ ምግባር ትምህርትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑት አቶ ወንዳጠር ደነቀ ይገልጻሉ። በሀገሪቱ የዛሬ ሰባት አመት በተደረገው ጥናት መ መሠረት ደግሞ ከሌሎች የሀገሪቱ ችግሮች ጋር ሲነጻጸር ሙስና ሰባተኛ ደረጃ ላይ ነው የሚገኘው። ከዛሬ ሰባት ዓመት በፊት ያለውን ጥናት የሚያሳየው በሁሉም ተቋማት ውስጥ ደረጃው ይለያያል እንጂ ያሳያል። ይበልጥ የተጋለጡ ብሎ የሚላቸው የፍትህ አካላትን፣ የታክስና ግብር፣ የመሬትን የፈቃድ የሚሰጡ ተቋማትን እነኚህን ተቋማት ቅድሚያ ያደርጋል እንጂ ሁሉም ተቋማት ውስጥ እንዳለ ነው የሚያሳየው። ታዲያ ሰዎች ጉቦ ሲጠየቁ ምን ማድረግ አለባቸው? አቶ ወንድ አጠር እንደሚሉት ሰዎች ምን ማድረግ እንዳለባቸው ካለማወቅና ህጉን ወይም አሰራሩን በሚጠሱ ሰዎች ምክንያት ሰዎች ተስፋ ለመቁረጥ ተዳርገዋል። ይሁንና ፀረ ሙስና ኮሚሽኑ ይህንን ችግር ለመቅረፍ ትምህርት መስጠትን ዋነኛ ዓላማው አድርጓል። እንግዲህ ይህን ለማድረግ እንደሚታወቀው ለሙስና ትልቁ ምክንያት ነው ተብሎ የሚታሰበው የሰዎች የስነ ምግባር መስቀት ነው። ሰዎች ከምንጊዜውም በላይ ቁሳዊ ለሆኑ ጉዳዮች ትኩረት የመስጠት የሰዎች ትልቅነት የሚመዘንበት አመለካከት ሁሉ የተለወጠበት ሁኔታ ነው ያለው። በዚህ ምክንያት እኛ አገራችን ውስጥ የነበሩ የቆዩ ሴቶች በተለይ አዲሱ ትውልድ ይዞት እንዲቆይ እናስተምራለን። የምናስተምርበት መንገድ አንድ፣ በዚህ በመገናኛ ብዙኃን በቴሌቪዥን፣ በሬዲዮ፣ በሌላ መንገድ የማሰልጠኛ ሞጁሎችን እያዘጋጀን ለመንግስት ሰራተኞች፣ ለተለያዩ የሲቪል ሶሳይቲዎች ትምህርት እንሰጣለን። ትልቁ አደጋ የሚሆነው የአዲሱ ትውልድ ሲናገር የሚረከባት ትውልድ በዚህ ባህል ውስጥ እንዳይገባ መከላከል ነው። ስለዚህ ከሶስት ዓመት በፊት ጀምሮ የእኛ ኮሚሽን ዋነኛ ትኩረቱ ወጣቶችና ሕጻናት ላይ አድርጓል። ከወጣቶቹ ጋር ይህን ጉዳይ በምትወያዩበት ጊዜ ምንድን ነው ዋናው እንደ ችግር የሚጠቀሰው? ብዙ ጊዜ ኅብረተሰቡ የሰጣቸውን ነገር ነው የሚቀበሉት። ስለዚህ አሁን አጠቃላይ ዓለም ውስጥ ካለው ተጽዕኖ አኳያ የሰዎች አመለካከት ይሄ የቆዩ እሴቶች ላይ የማተኮር ሁኔታ የለም። በጣም የተለመዱ ከሃይማኖቶቻችን ከቤታችን ይዘናቸው የመጣ ነው። መተሳሰብን፣ ሀቀኛ መሆንን፣ እውነተኛ መሆንን የመሳሰሉ ነገሮች እየተሸረሸሩ ነው ያሉት። ስለዚህ ወጣቶች ምንድን ነው ይሄ ጥሩ እሴት የሚለውን የሚያቀብላቸው አካል በመሀሉ የተቆረጠ ነገር ያለ ነው የሚመስለው እና በእኛ ሀገር አሁን አዳዲስ አባባሎች አሉ። ይዞ መገኘት ነው የሚል አይነት አባባል አለ እና ወጣቶቹ ገና ትምህርት ቤት ውስጥ እያሉ የሚያስቡት ነገር የአካባቢ ውስጥ የሆነውን እውነታ ነው የሚመለከቱት። ስለዚህ ሰዎች በአቋራጭ ሄደው ከብረው ሲያዩ ያንን መንገድ ላይ በከተል ተንደንሲ ነው ያላቸው። እናንተስ ወጣቱንና ሕጻናቱን በማስተማር ሙስናን መቅረፍ ይቻላል ብላችሁ ታምናላችሁ? አስተያየታችሁን አጋሩን። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።